መዝናኛ በኢትዮጵያ ከሪሚክስ ጋር ስሙ ተደጋግሞ የሚነሳው ዲጄ መንጌ ነው። ተቀማጭነቱን በኒውዮርክ አሜሪካ ያደረገው ዲጄ መንጌ ማሲንቆ በሚል ስያሜ ተከታታይ አልበሞችን አስደምጧል። ዲጄ መንጌ በነዚህ አልበሞቹ ቀደም ሲል የሚታወቁ ዘፈኖችን ፈጠን ባለ ስልት መልሶ አቀናብሮ ለአድማጭ ጆሮ አድርሷል። የእርሱን ፈለግ የተከተሉ ሌሎች ዲጄዎችም በየጊዜው ተመሳሳይ ሙከራዎች ሲያደርጉ ቆይተዋል። ዲጄ ዊሽ በተሰኘ የመድረክ ስሙ ይበልጥ የሚታወቀው ምኞት ኃይሉ ከእነዚህ ውስጥ ይመደባል። ዲጄ ዊሽ መልሶ ካቀናበራቸው ዜማዎች ውስጥ ይበልጥ ተደማጭ የነበረው አላም ናለና የተሰኘው የቴዲ አፍሮ ዜማ ነው። ዘፈኖችን መልሶ ስለማቀናበር ሪሚክስ ጥቅም ጠይቄው ነበር። ብዙ ዘፋኞች እንደገና ሪሚክስ የሚያደርጉት ዘፈን ብዙ ጊዜ ሙዚቃውን በአንድ ስታይል ይሰሩትና ለምሳሌ ወይ ሬጌ ከሆነ በሬጌ ስታይል ይሰሩትና ሞር ዳንሶል የሆነ ያን ዳንሶል ሙዚቃ የሚሰማ ወይ ሀውስ ነገር፣ ወይ በሌላ ሌላ ሪትም የሚወዱ ክራውዱን ማግኘት አይችሉም። በዚህ ላይ በሆነ ቢት ይሰሩትና ከዛ በኋላ ሌላ አይነት ስታይል አድርገው ያው የተለያዩ የሙዚቃ ወዳጆችን ለማግኘት ምክንያቱም የተለያየ ፍሌቨር ይኖረዋል አሁን የድሮ ሙዚቃ እንደገና ኤሌክትሮኒክ ሆኖ ሲሰራ ኤሌክትሮኒክ ሙዚቃ የሚሰማ ሰው ሆኖ የድሮ ዘፈን የማይሰማው ሰው የመስማት እድሉና የማጣጣም እድሉን ያገኛል በሚል ዋናው ሀሳብ ይሄ ነው አሁን ለምሳሌ ስሎ ሙዚቃዎች ስሎ ሪዝም ያላቸው አሁን ለምሳሌ አሁን የዘሪቱ እንዳይገለኝ የሚለው ዘፈን እሱን ዘፈን አሁን ክለብ ላይ እንዲሰማላት ብትፈልግ ለምሳሌ እሱ ሙዚቃ ወደ ሀውስ መቶ ቢሰራ አፍኮርስ ያ ዘፈን ክለብ ላይ የሚከፈል ዘፈን አይደለም። በጣም ስሎ ሜሎ ስለሆነ ሀውስ ሪድም ሆኖ ሲመጣ ወደ ማስደነሱ ስለሚመጣ ቴምፖውን አስተናሁ አት ሴም ታይም ሌላም ኦዲየንስ አገኘች ማለት ነው። እሷ ላይ ስሎ ሙዚቃ ብቻ የሚወድ ሰው ነበር። በዲፕ ሀውስ ሆነው ሲሰራ ዲፕ ሀውስ የሚወድ ሰው ደግሞ ያን ዘፈን ይሰማዋል ወይም ይወደዋል ማለት ስለዚህ ዞሮ ዞሮ የእሷ ሙዚቃ ብዙውን አብዛኛውን ሰው ማ የሚያስደግ ይኖረዋል። ህዝብ ዘንድ የደረሱ ሙዚቃዎችን መልሰው በተለየ ስልት የሚያቀናብሩ ዲጄዎች የተለያዩ መንገዶችን ይከተላሉ። አንዳንዶች የአቀንቃኙን ድምፅ ብቻ ወይም አካፔላ ነጥለው ወስደው ራሳቸው በሚፈልጉት ስልት ቀይረው እንደገና ይሰሩታል። ሌሎች ደግሞ አዲስ ሙዚቃ ሳይሰሩ ከሌሎች ዘፋኞች ሥራ ጋር ቀይጠው መልሰው ያቀናብሩታል። ዲጄ ዊሽ የሁለቱን አሰራሮች ልዩነት በምሳሌ አስደግፎ ያብራራል። አሁን ለምሳሌ ዲጄ ዊሽ የሆነ አካፔላ ወስዶ በሌላ ቢት አድርጎ ቢሰራው እሱኛው ዲዌሽ የቨርዥን አናር ቨርዥን ዳንስ ወር ከሆነ ዳንስ ወር ቨርዥን ይባላል። ያው ሪሚክስ ነው። ሌላ አይነት ነገር አድርገን የሰራው እዚ አድርገን ብዙ ነገሮች ሰርተሀል ግን ሙዚቃውን ሰርተው ለምሳሌ አርቲስቱ ከፈቀደ አርቲስቱ ላይሰንስ ኖሮ አብረ ከአርቲስቱ ጋር አንዳንድ ጊዜ የራሳቸው መጥተው ድምፅ የሚገቡልህ ጊዜ አለ። አካፔላውን አንተ ከምትወስ ምክንያቱም አካፔላውን ወስደ ፍጥነቱ ምናምን ወደ ላይ ወር ታች ስታደርገው ድምፁ የመደነቅ አቀፍ ነገር ሊኖረው ይችላል። ወር አርቲስቱ ራሱ መጥቶ ድምፅ ገብቶልህ ሙዚቃውን ሊያው ላይ ደግሞ ስትሰራው እሱ የሚያስኬድ ነው። ሌላ ደግሞ አሰራር ሙዚቃ አትሰራለትም። ብቻ አርቲስቶች ጊዜ ሲያወጡ አይቶ ሲንግላቸውን ሲያወጡ አካፔላ አለው ኢንስትሩመንታል አለው። እዛው ላይ ደግሞ ሌላ ቨርዥን ሬጌ ቨርዥን ወይ ምናምን ቨርዥን ብሎ ያወጡታል፣ ወይ ሸክላ ላይ እንደዛ የሚወጣ ጊዜ አለ። ስለዚህ ለምሳሌ የቴዲ አፍሮን ድምፅ ትወስድና ና ከዛ በኋላ የሻካ ደመስ የድሮ ቢቱን ታደረግና ሁለቱን ሚክስ አድርገ የምትሰራው አለ። ሙዚቃውን ሳትሰራው ኦሬዲ ባለ ሙዚቃ ላይ ማለት ነው። ኦሬዲ ያለ ሙዚቃ ያለ ቢት ቢቱን ብቻ የሌላ ዘፋኝ ቢቱን ብቻ ወይም ኢንስትሩመንታሉን ብቻ ትወስድና የሌላ ዘፋኝን ደግሞ አካፔላውን ታመጣና ሚክስ ታደርገዋለህ። In the line of the remix, Well, this is a world class collaboration, I'm a massing production alongside DJ GMG. ከአቀንቃኙ ወይም ከሙዚቃው ባለቤት ጋር ይፋዊ ግንኙነት ፈጥረው ሙዚቃዎችን በድጋሚ የሚያቀናብሩ ዲጂዎች እንዳሉ ሁሉ ደስ ያላቸውን ዘፈን ያለ ፍቃድ ወስደው በሚመቻቸው መልክ የሚያበጃጁ ሞልተዋል። ጥራቱን የጠበቀ ፈጠራ የታከለበትና ጥንቅቅ ያለ ስራ ለመስራት ከተፈለገ ከዘፋኙ ጋር ተነጋግሮና ይፋዊ አካሄድን ተከትሎ ማድረጉ እንደሚያዋጣ የሙዚቃ ባለሙያዎች ይመክራሉ። ዲጄ ዊሽም ይህንን አመለካከት ይጋራል። ብዙ ጊዜ ሪሚክስ ለማድረግ አንድ ዘፈን አሁን የዘፋኙ ፍቃድ ያስፈልግሃል። እኛ ሀገር ብዙ ጊዜ አካፔላ አታገኝም። አሁን ለምሳሌ አላምና አለና ልቤ ሰራዊት ሄድን፣ ያኔ ፍቃዱን አግኝቼ ነበር። እሱም ወዶት ነው የተሰራው። እንደዚህ ላይክ የመፍቀር ነገር ወይ ከስቱዲዮ ድምፁን አስወጥተው የመፍቀር ነገር የለም። ብዙ ጊዜ እኛ ሀገር አልተለመደም። ይሄ መስለኛል ትንሽ አቀዛቀዘ። እንደሁም አሁን አሁን እኛ ሀገር ምን እንዲሆነ መጥተዋል። ዲጄዎች መጥተዋል። ዲጄ ሮፍነን የሚባል መጥተዋል። ቤክ ግህዝ እና ጆርዳን የሚባሉ መጥተዋል። እነሱ ሙዚቃ መስራት ጀምሮ ፕሮዲስ ማድረግ ዲጄዎች ናቸው፣ ግን ቢት ይሰራሉ። አሁን ሀያል የሚለው የሳሚዳን ዘፈን ወጥቶ ተወዶ ነበር። ከዛ እነ ቤክ እና ጆርዳን እንደገና ሌላ ኤሌክትሮኒክ ቶሪጅን ሰርተውለት ደግሞ እንደገና እሱም ተወዳጅ ዲጄ ዊሽ በምሳሌነት ያነሳው ሳሚዳን ሀያል የተሰኘው ዘፈኑ ብቻ አይደለም ይፋዊ መልሶ የመቀናበር ዕድል የገጠመው። በግንቦት 2008 ዓ ም ከተለቀቀው ከራስ ጋር ንግግር ከተሰኘው አልበም ውስጥ ሁለቱ ከእርሱ ፍቃድ ተሰጥቷቸው ሪሚክስ ተደርገዋል። ጠፋ የሚለየን የተሰኘው ዘፈኑን ቦሌ ቦሌ በሚለው ቅንብር የሚታወቀው ቲኬስ ነው፣ በትሮፒካል ሃውስ የሙዚቃ ስልት መልሶ አቀናብሮታል። በኢትዮጵያ ዘፈኖችን በኤሌክትሮኒክስ ዳንስ ሙዚቃ ስልት ሪሚክስ በማድረግ ስማቸው ከሚጠሩ ወጣቶች መካከል አንዱ የሆነው ዲጄ ሮፊ ደግሞ ሆያ ሆዬ የተሰኘውን የሳሚዳን ሙዚቃን እንደገና ሰርቶታል። እነዚህ ሙዚቃዎች ከባለሙያዎች ጋር በመተባበር እንደተሰሩ ሳሚዳን ያስረዳል። በይፋዊ እውቅና የተሰሩትን ይፋዊ ካልሆኑት ጋር በማነጻጸር ያብራራል። አካፔላውን ነው የሚፈልጉት፣ ደረቅ የሆነው ምንም ኢፌክቶች የሌሉበት ይፈልጋሉ። ስም እንሰጣቸዋለን ማለት ነው። እኛ እንደዛ የምናደርገው ምንድን ነው፣ በደንብ ሬፑቴሽናቸውን ጥሩ የሆነ በስራውም ላይ በጣም ጎበዝ የሆኑትን ስም እየዛን ያህል ርቀት ሄደን ሪሚክስ እንዲያደርጉ እናደርጋለን። እኛ የምንፈልገው ነገር ስለሆነ ማለት ነው። ግን ኦፊሻል ያልሆኑት ደግሞ ከእኛ ጋር ኮሚኒኬት ያደርጉ ግን በራሳቸው ዘፈኑን በመውደዳቸው ብቻ ሙሉ ሙዚቃውን ይወስድና ከላ ሁለት ቢት በመጨመር ምን በማድረግ እነሱ ያው ባላቸው እንትን ያደርጋሉ። እኛ ጋር ዳታውን ወስደ ሲሰሩት ከታች ጀምሮ ሲያደርጉት በኳሊቲም ከፍ ይላል ከዛኛው ማለት ነው። ለአንድ አቀንቃኝ ዘፈኖቹ መልሰው የመቀናበራቸው ጥቅሙ ምንድን ነው? ሳሚዳን ምላሽ አለው። የሚሰራው የጉያ ሪሚክስ የተለያየ የሚወስደው በመስጠት የሚፈልገው ነገር ለምሳሌ በጀናባው ላይ ሊሆን ይችላል፣ በስታይሉ ላይ ሊሆን ይችላል፣ ወይም ደግሞ የሚጫወትበት የሚፈልግበት ቦታ ተስፋ ከማድረግ ማጽዋር ሊሆን ይችላል። ለምሳሌ ሀያን ብትወስደው መኪና ውስጥ ቢሆን፣ ቤት ውስጥም ቢሆን፣ የተለያየ ቦታ ሆነ የምንቅሰሙ አይነት አድርገን ነው። እኛ መጀመሪያ ኦሪጂናል እየሰራ ነው ማለት ነው። ለምሳሌ ጆርዳን እንደ ፊዝ ደግሞ ወስደው ሲሰሩት በትልቅ ኮንሰርቶች ክለብ ውስጥ በሚሆን አድርጎ ነው ሪሚክስ እንደ ስፔሲፊክ የሆኑ ቦታዎችን ታርጌት ተደርጎ ያንን ዘፈን ሌላ ተጨማሪ ሀይል እንዲኖሩ አድርገ ተሩታል ወይም ደግሞ ጀነራል ላይም ለምሳሌ አ እንግዲህ ለምሳሌ ከሆነ ለሬጌ ፋኖች ደግሞ ተደርጎ ሊሰራ ይችላል። እንደዚህ አይነት ቅርጽ ይዞ ስለሚመጣ ወይም በድንብ ጠቃሚ ነው ብዬ አስባለሁ። ሌላ ደግሞ አሁን አንድ ዘፈን ስድስት ወር ለምሳሌ ረጅም ቢዙርት ነው እንደ አዲስ አይነት ቴስት ደግሞ እንደ ሪቫይቭ እንደ ማድረግ አይነት ነገር ቢኖረውም ደግሞ ያደርጋል። ሪሚክስ የሚሰራበት ፊት እንደ አዲስ ሌላ ስ ደግሞ ይዞ እንዲመጣ ያደርጋል እና ሙዚቃ ፍለገን ያህል ቢታወቅ ስፔሲፊክ የሆነ ኦዲንስ ይኖረዋል፣ የተወሰነ ያህል ማህበረሰብ ይኖረዋል። ሪሚክስ መደረጉ ግን ተጨማሪ ሌላ መደነሽን ይሰጠዋል፣ ሌላ አይነት ኦዲንስ ይፈጥርበታል እያስባሉ። የሪሚክስ ጥቅሞች እንዲህ ቢዘረዘሩም የተወሰኑ የሙዚቃ አፍቃሪያን ግን ዘፈኖችን መልሶ የማቀናበር ሀሳብ አይዋጥላቸውም። በተለይ ለኢትዮጵያ ሙዚቃ ወርቃማ ዘመን በሚባለው በ1950ዎቹ እና በ1960ዎቹ የተሰሩ ሙዚቃዎች እንደገና ባይነኩ ይመርጣሉ። የዚያን ዘመን ሙዚቃዎችን መልሶ መስራት እንደማበላሸት ይቆጥሩታል። ዲጄ ዊሽ የዚህ ሀሳብ አራማጆችን መከራከሪያ ይረዳል። እርሱም ቢሆን ሪሚክስ ለማድረግ የቅርቦቹን እንጂ የድሮዎቹን ሙዚቃዎች በጣም ስለምወዳቸው አልደፍራቸውም ይላል። እንደገና ሪሚክስ ይደረግ ደግሞ ኦፍኮርስ በጣም መጨነቅ አለብህ። በተለይ በዚህ ክላሲክ የነበሩ የሰባዎቹን፣ የሰማኒያዎቹን ሪሚክስ ማድረግ ያው በጣም ጥንቃቄ ይፈልጋል። በራሳቸው በጣም ተወዳጅነት ስላላቸው ማለት ነው። በኢትዮጵያ ሪሚክስ የሚደረጉ ዘፈኖች እየጨመሩ መምጣታቸውን የታዘበው ዲጄ ዊሽ ከዚህ በኋላ ቁጥሩ ይበልጥ ይመነደጋል ብሎ ተስፋ ያደርጋል። ለዚህ ምክንያቱ ደግሞ ወጣት የሙያ አጋሮቹ እንደሆኑ ያስረዳል። በደንብ አሁን የሚጀምርበት ሰዓት ይመስለኛል። እኛ ዲጂዎችም ፕሮዲሰሮች የሆኑ ስለሆነ ማለት ሙዚቃ መስራት ማቀናበር ጀመሩ ማለት ነው። ስለዚህ ሞር ኤሌክትሮኒክ እና ወደ ዳንስ የሚመጡ ሙዚቃዎችን ሞር እንሰማለን ማለት ነው እኛ ሀገር ላይ እስፔሻሊ ካሁን በኋላ። ለእነዚህ ወጣት ዲጂዎች እንደነ ሳሚዳን ያሉ የእድሜ ኩያዎቻቸው የተመቻቸ ነገር እየፈጠሩላቸው ይመስላል። ሁለተኛ አልበሙን ሰርቶ መጨረሱን የሚናገረው ሳሚዳን ለሪሚክስ ይሆናሉ ብሎ የሚያስባቸውን ዘፈኖች በድምፅ ብቻ ወይማ አካፔላ በኦንላይን ለመልቀቅ እቅድ እንዳለው ገልጿል። መልሶ ማቀናበር የሚፈልግ ሰው ያንን ወስዶ መጠቀም ይችላል ይላል። የዛሬው የመዝናኛ መሰናዷችን የስካሁኑ ነበር። ተስፋ ለሞወልደየስ ነኝ። ሰላም።